የሆሮ ጉድሩ ወለጋ ዞን ጤና ጽህፈት ቤት የኮሮና ቫይረስ ምልክት የታየበት ግለሰብ እና ከእርሱም ጋር በጉዞ ላይ የነበሩ 36 ሰዎችን ወደ ለይቶ ማቆያ ማስገባቱን አስታውቋል። ናኮር መልካ ተጨማሪ አለው። ባለፈው ቅዳሜ ማለትም ግንቦት አንድ 2012 ዓ.ም ከአዲስ አበባ ወደ ሆሮ ጉድሮ ወለጋ በመጓዝ ላይ እንደነበሩ ወጣት ዋጋሪ ዋቆያ ይናገራል። ሻምቡ ከተማ አቅራቢያ በምትገኝ ቀበሌ ውስጥ ፖሊሶች እንዳስቆሟቸው የሚገልጸው ወጣቱ ሁሉም በፖሊስ መኪና እና በጤና ባለሙያዎች መኪና ታጅበው ለምርመራ ወደ ዞኑ ጤና ተቋም እንደተወሰዱ ይናገራል። መጀመሪያ ፓትሮሎች መጡብንና፣ ፓትሮሎች አዙረን ካራ ገባን። ከወሰዱን በኋላ ምንድነው ችግሩ ምናምን ብለን ስንጠይቃቸው ምንም አይደለም አሉን። ከዛ ወርደን በተራ በተራ እንድንመረመር ኮቪድ አስራ ዘጠኝ የሚባለውን በሽታ ምርመራ ጀመሩን፣ ሙቀታችንን። ከዛ ተጠርጣሪ ነበረ፣ ከአዲስ አበባ ወደ ሻምቡ የሄደ የነበረው መኪና የሚጠረጠረው ሰውን አገኙት። መኪናውን ይዞ ቀጥታ ወደ ማቆያ አካባቢ ነው የሰዱት። ወደ ሻምቡ ያሉ ዛውን ያሉት የምናቆ ነገር የለን። በሻምቡ ለይቶ ማቆያ ከገቡ ግለሰቦች መካከል በስልክ ለማነጋገር ያደረግኩት ሙከራ አልተሳካም። የሆሮ ጉዱሩ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ፈይሳ ነገራ ግንቦት 1 2012 ዓ ም አምስት የሕዝብ ማመላለሻ አውቶቡሶችን ያስቆሙበትን ምክንያት ያብራራሉ። ከአዲስ አበባ ወደ ሻምቡ የሚጓዙ መንገደኞች ነበሩ። ከአስኳቶ ቢስተራ ሲወጡ አንድ ግለሰብ ወደ ቤተሰቡ በመደወል ያስለኛል፣ ትንፋሽ ያጥረኛል፣ ያልበኛል ወደ ሻምቡ ሄጄ ራሴን አስታምማለሁ ብሎ ሲናገር የሰሙ የቆሙት ሌሎች ተሳፋሪዎች ወደ 952 ነፃ የስልክ ማዕከል በመደወላቸው እነርሱ ደግሞ ለሆሮ ጉድሩ ዞን ጤና ጽሕፈት ቤት ይደውላሉ። እኛም ወደ ሻምቡና አሙር ወረዳ የሚሄዱ በአጠቃላይ አምስት የሕዝብ ማመላለሻ አውቶቡሶችን አስቁመን ፍተሻ አካሂደናል። ተጠርጣሪውን ጋር መድረስ ችለናል። ግለሰቡ ከቫይረሱ ተጠቂዎች ጋር ምንም ዓይነት ንክኪ ወይም የውጭ አገር ጉዞ ባይኖረውም የኮሮና ቫይረስ ምልክትን በማሳየቱ ብቻ ለሕብረተሰቡ አስቀድሞ ለመጠንቀቅ ስንል ተጠርጣሪውን ሹፌሩንና ረዳቱን ጨምሮ ሰላሳ ሰባት ሰዎችን ወደ ለይቶ ማቆያ አስገብተናቸዋል <totar> በጤና ባለሙያዎች ክትትል እየተደረገላቸው መሆኑን ጠቅሰው የምርመራ ናሙናዎቹም ወደ ወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮሮና ቫይረስ ምርመራ ማዕከል ተልኳል ይላሉ አቶ ነገራ። ውጤቱን በመጠባበቅ ላይ እንደሚገኙም ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ ውጤቱ አለመድረሱንም ኃላፊው ተናግረዋል። በአሁኑ ሰዓት በዞኑ የተለያዩ ስፍራዎች የሚስተዋሉ መዘናጋቶችን ለመከላከልም በቅንጅት መስራት ያስፈልጋል ይላሉ የግንዛቤ መስጠት ተግባሩ እንዳለ ሆኖ በሽታውን አሳንሶ ማየትና ያገኙትን ግንዛቤ ወደ ተግባር መቀየር ላይ አሁንም በአብዛኛው መዘናጋት እንዳለ አስተውለናል። አሁንም ግንዛቤውን አጠናክረን እንቀጥላለን። የአስቸኳይ ጊዜ አዋጁ ተግባራዊ የሚደረግበት ሁኔታ ላይም ውይይት አድርገን ስራ ጀምረናል። ለአሜሪካ ድምፅ ናኮር መልካ ከአምቦ